በመሰረቱ እኛ ገዢው ፓርቲ ምርጫውን አሸንፏል የሚል አቋም የለንም። በጉልበትም፣ በማቸወረርም በሌላ ሌላ ይገጣሱ እርምጃዎችን በመውሰድ ጠቅሎ ወስዶታን ነው የምንለው። ያነሳናቸው አንደኛ ለጠቅላይ ሚኒስትሩ ያው ይህንን ሀገር በቁንጮነት የሚመሩ አካል ያው ገዢው ፓርቲ ነው፣ የዚያም ደግሞ ተጠሪ እንደመሆናቸው ደብዳቤ መጽሐፍ ተገቢ ብለን ነው የወሰንነው። እኛ እንግዲህ በህጉ በህጋዊነት የምንንቀሳቀስ ህግና መንግስት አለ በሚባል ሀገር እንደመኖራችን ካለው ስርዓት ጋር ግንኙነት መፍጠሩና ለችግሮቻችን መፍትሔ መፈለግ ተገቢ ነው። ከመረጥነውም የትግል አይነት ጋር ነው የሚሄድ ነው ክምል ነው። በዚህ በምርጫው አጋጣሚ ወይም ምክንያት ታጋዮቻችን ተገለውብናል። ይሄም ሁኔታ የህግ ክትትል እየተደረገ ገዳዮቹ ታውቀው ለፍርድ የሚቀርቡበት እንቅስቃሴ እያየን አይደለም። ስለዚህ ደመከል ሆነው የቀሩ ታጋዮች አራት እንደሆኑ ከዚህ በፊትም ጠቅሰናል። በትግራይ የተገደለው ታጋይ፣ በኦሮሚያ የተገደሉት ሁለት ታጋዮቻችን፣ እንደዚሁም በሐዲያ የተገደለው የድርጅታችን ባህልና ታጋይ እነዚህን ጉዳይ ነው ከአንድ ሁለት ሶስት ብለን ያስቀመጥነው። እንግዲህ ፕሮፌሰር በየነ ግድያዎቹን በተመለከተ ማን እንዳከናወናቸው ይታወቃል ወይ? ማጣራት አልተደረገም ሲሉ ነበር። በተለይ በሀዲያ ዞን በሶሮ ወረዳ የተገደሉት አቶ ብርሃኑ ኤረቦ ገዥው ፓርቲ የእኔ አባል ናቸው ሲል ነበረ። እንደው በአጠቃላይ ማን እንደሚያካሄዳቸው እና የማጣራት ሂደቱ ምን እንደሚመስል ቢገልጹልኝ። እኛ የማጣራት ሂደት አላየንም። ሁሉንም አደባብሰው ተከትሎ ይብሰል ነው በሀዲያ ዞን አቶ ብርሃኑ ረቦን አፍኖ የገደሉ ሁለት ፖሊሶች በስማቸው የተጠቀሱ እንዳሉ ነው። እነዚህን መመርመር የምችለው ያው ስልጣን ላይ ያለው አካል ነው። እስካሁን ድረስ በእነዚህ ግለሰቦች ላይ እየተወሰደ ስላለው እርምጃ እኔ ምንም የማውቀው የለም። በትግራይ ያለውም እንደዚሁም በኦሮሚያ ክልል የተከሰቱ ግድያዎች ሁሉ እስካሁን ክትትል ስለመደረጉ ለእኛ በጽሁፍ ገልጸን ይህንን ቅሬታ ላቀረብ ነው ያሳወቁን ነገር የለም። በዚህም ምክንያት ነው መልሰን ለጠቅላይ ሚኒስቴሩ ኃላፊነቱ ከርሶ ራስ አይወርድም። ይሄ እርስዎ የሚመሩት መንግስት ነው። የህግ በላይነት ይከበር፣ ነፍስ ያጠፉ ወገኖች በህጉ አግባብ ይጠየቁ የምለውን ጥያቄ ለማቅረብ የተገደድ ነው። በዚሁ ምክንያት ነው። ምን መልስ አገኛችሁ? ምን ፋይዳ አለው ብላችሁ ነው ይህን ደብዳቤ የጻፋችሁት? እኔ ቅድም በመነሻዬ እንዳልኩ እኛ በህጋዊ ሰላማዊነት የምንንቀሳቀስ ፖለቲካ እንቅስቃሴ እንደመሆናችን ካለው ስርዓት ጋር ግንኙነት እንፈጥራለን። በአደባባይ ለመላው ህዝባችንና አለምም እንዲያውቀው ማሳወቅ ወይም ማጋለጥም ነው አንዱ የዚህ ረብዳቤ ፋይዳው። ፕሮፌሰር በየነ እጩ ተወዳዳሪዎች የነበሩና የምርጫ ጣቢያ ተወካዮች የመድረክ እንደዚሁም የተለያዩ የተቃዋሚ ፓርቲዎች የሚደርስባቸው ወከባ፣ ድብደባ እንደዚሁም ማስፈራራትን በተመለከተ ሸሽተው የሚገኙ አባላትና ደጋፊዎች እንዳሉ አንዳንድ የመንግስት ሠራተኞችም በስራቸው ላይ የሚደርስባቸው ጫና እንዳሉ ያትታል ደብዳቤያችሁ። እስኪ ይሄን ዘርዘር አድርገው ይግለጹልን። ምንድነው እየተፈጠረ ያለው? በየት አካባቢዎች ነው? በዝርዝር እንደውም በዚህ ሰሞን ይህንን መረጃ እያጠናቀልን ነን። በእጩነት የተወዳደሩ እስካሁን ድረስ ቤት መግባት ያቃታቸው ወገኖች ትፈልጋላችሁ እየተባሉ በዱር በገደሉ የሚባዝኑ ዜጎች አሉ። ይህን ዝርዝር አሁን ከየቦታው በማዘጋጀት ላይ ነው ያለ ነው። ፕሮፌሰር በየነ መድረክ ለጠቅላይ ሚኒስትሩ በተለይ ምክክር ለማድረግ እና በምርጫው ሂደት እና በምርጫው ዙሪያ በሚነሱ ጉዳዮች ላይ ለመነጋገር ደብዳቤ ጽፎ ነበር ቀጠሮ ለመጠየቅ ከጠቅላይ ሚኒስትሩ ጋር ምን አይነት መልስ ተሰጣችው ይሄ እንግዲህ ከምርጫው በፊት ያደረግነው ነው ከምርጫው በፊት ያንን ያንን ደብዳቤ ለመጻፍ መነሻ የሆነን ጠቅላይ ሚኒስትሩ አንድ ጊዜ ጋዜጣዊ መግለጫ ሲሰጡ ለቀረበላቸው ጥያቄ ከእንግዲህ ወዲህ ከተቃዋሚም ሆነ ከእነሱ አጋር ከምሏቸው ወይም ፖለቲካ ፓርቲዎች ጋር ሁሉ አገራዊ በሆኑ ጉዳዮች ለመነጋገር ፈቃደኞች ነን የሚል አባባል ሰንዝረው ነበርና ያንኑ ጠቅሰን እንግዲህ ያው መቼ የተነገራኝትን እንነጋገር፣ በዚህ በምርጫ ሂደትና እና በሌሎቹም የሚያሳስቡን ጉዳዮች አሉ ብለን ለጻፍነው ደብዳቤ መልስ አልተሰጠንም። እኛ ከይህንን ሀገር ከሚያስተዳድሩ ወገኖች ጋር በፊት በነበሩ ጊዜያት በተለያዩ ጊዜዎች ተገናኝተን ተወያይተን መፍትሄም ፈልገንም እናውቃለን። ይሄ ግን በአሁኑ ጊዜ የምናየው አይደለም። ያው ዘግቶ መቶ በመቶ አሸንፈናል ብለው ሙሉ በሙሉ ቁጥጥር አድርገውት ብትወዱም ባትወዱም እንገዛቸዋለን ከሚል የዘለለ አቋምና እምነት ያላቸው አይመስሉም። በጣም ነው የማመሰግነው ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ፓርቲያቸው የጻፈውን ደብዳቤ አስመልክቶ የሰጡንን መግለጫ ነው ያደመጥነው። አመሰግናለሁ ፕሮፌሰር በየነ። እኔም በተሰጠኝ እድል በጣም አመሰግናለሁ።